በተቃውሞ መዘዝ ለእስር የተዳረገ የኦሮሚያ ቴሌቪዥን የዜና አንባቢ መኖሩን የጋዜጠኞች መብት ተከራካሪው ኮሚቴ ሲፒጄ በመህፃሩ ባወጣው መግለጫ አስታውቋል። ጋዜጠኛ ፍቃዱ ሚርከና በምን ምክንያትና የት እንደታሰር አይታወቅም ያለው የሲፒጄ መግለጫ የኢትዮጵያ መንግስት ባለስልጣናት ጋዜጠኛውን ከእስር እንዲፈቱ ጥሪ አቅርቧል። የኢትዮጵያ መንግስት የኮሚዩኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ የጋዜጠኛውን መታሰር አረጋግጠው ይሁንና እስራቱ ከተቀሰቀሰው ተቃውሞ ጋር የሚያገናኘው ነገር እንደሌለ አስረድተዋል። እንደሰማሁት አንድ በሌላ ጉዳይ ይፈልግ የነበረ በኦሮሚያ ቲቪ ውስጥ ዜና አንባቢ ሆነው የሚሰራ ሰው በቁጥጥር ስር እንደዋለ አውቃለሁ። እሱ በቁጥጥር ስር ያለበት ምክንያት ግን ሰሞኑ ከተፈጠረው ነገር ጋር ምንም የሚያገናኝ ነገር ነው ጉዳዩ መያያዛቸው ከሚሰሩት ስራ ጋር ተያይዘው መቅረብ ያለበት አይመስለኝም። ለማንኛውም ይሄኛው በሂደት ስናጠራው ነ ከዚህ አሁን ከተፈጠረው ውከት ጋር ግን የሚያገናኝ ሆነ ነገር የሰብአዊ መብት ተሟጋቹ ሂማን ራይትስ ዎች ባለፈው ሳምንት መገባደጃ ባወጣው መግለጫ ሳምንታትን ባስቆጠረው ተቃውሞ ቢያንስ ሰባ አምስት ሰዎች መገደላቸውንና በርካቶች መቁሰላቸውን አስታውቋል። የኢትዮጵያ መንግስት እስካሁን ተቃውሞውን ተከትሎ የሞቱ የቆሰሉና ለእስር የተዳረጉ ሰዎችን ቁጥር አላስታወቀም። የሰብአዊ መብት ተሟጋቹ ያወጣውን ዘገባ የኮነኑት አቶ ጌታቸው ረዳ የሟቾችን ቁጥር በማጣራት አስፈላጊ ሆኖ ከተገኘ ይፋ እንደሚደረግ ይናገራሉ። ማራይሶች ግርግር ሁከት ከመነሳቱ በፊት የጻፋቸው መግለጫዎች ነው። ሁሉ የሚያነበው የጠፋ የሰው ሕይወት አለ፣ የጠፋ ንብረት አለ፣ የወደመ ንብረት አለ። የጠፋ የሰው ሕይወት እጅግ አሳዛኝ ነው። አንድ ሁለት አስር በሚል ብቻ መገለጽ የለበትም። በእንደዚህ አይነቱ ጉዳይ ላይ ተመስርቶ በሚነሳ ግርግር አንድ የሰው ሕይወት መጥፋት የለበትም። ሕይወታቸውን ያጡ በአንድ ሌላ ምክንያት ሲቪሊያንስ አሉ። የህውከት መንገድ በመረጡ ኃይሎች በተደረገ ጥቃት የሞቱ የጸጥታ ኃላፊዎች በየደረጃው የሚገኙ የስራ ኃላፊዎች አሉ። ስለዚህ ይህም በሚመለከት አስስ ተደርጎ የት ምን ቦታ ምን ኪሳራ ገጠመ የሚለው ነገር አስፈላጊ ሆኖ ከተገኘ የሚገለጥ ነው የሚሆነው። ከዛ በዘለለ ግን አላስፈላጊ አስፈላጊ የሰው ህይወት ጥፋት፣ የንብረት ውድመት ተከስቷል። ይሄ የሚያሳዝን ነው። ምክንያቱም የተነሳው ጥያቄ ተወደደም ተጠላም በውይይት እና በውይይት ብቻ ሊፈታ ይችል የነበረ ወደ አላስፈላጊ ጥብጥ እንዲያመራ ያደረጉት ወገኖች ሆን ብለው የሰው ሕይወት ሊጠፋ ጭምራት ሰው የሰሩበት በመሆኑ የተፈጠረ ነገር መሆኑ ልብ ማለት ይገባል። ከዛ በዘለለ ሂማን ራይቶች የሚያወጧቸው ቁጥሮች ከየት እንደሚያመጧቸው ብዙ መከራከር የሚያስፈልግ ይመስለኝ። ምክንያቱም ሂማን ራይቶች አካባቢ ውስጥ ያሉ ሰዎች ኢቨን እኚህ ግርግሩን ሁከቱን በማባባስ እና በማነሳሳት ጠርሰው አስተዋጽኦ አላቸው ወገኖች ከሚጠሩት ቁጥር በላይ ነው የጠራ ያለው። ተቃዋሚ ፖለቲካ ፓርቲዎችና የሰብአዊ መብት ተሟጋቾች የኢትዮጵያ መንግስት ተቃውሞውን ለማብረድ ያልተመጣጠነ ኃይል ተጠቅሟል ሲሉ ይወቅሳሉ። የሂዩማን ራይትስ ዎች የአፍሪካ ክፍል ምክትል ኃላፊ ሌስሊ ሌፍኮው የኢትዮጵያ መንግስት ሰላማዊ ተቃዋሚዎችን ሽብርተኛ ሲል መፈረጁና ተቃውሞው በተስፋፋባቸው አካባቢዎች የጦር ኃይል ማሰማራቱ ሁኔታውን ሊያባብስ የሚችል አደገኛ እርምጃ ብለውት ነበር። ሌስሊ ለፍኮው የከፋ ደም መፋሰስ ሊያስከትል እንደሚችልም ማስጠንቀቃቸው አይዘነጋም። የጸጥታ ኃይሎች ከተቃዋሚዎች በጦር መሳሪያ የታገዘ ጥቃት ተፈጽሞባቸዋል የሚሉት አቶ ጌታቸው ግን አኩሪ ተግባር ፈጽመዋል ሲሉ ይናገራሉ። ሁከቱ በተነሳባቸው አካባቢዎች በስፋት ጸጥታውን የመመለስ ስራ፣ ሰላምና መረጋጋት የሚፈጽም ስራ የሰራው የክልሉ መንግስትና ህዝብ ነው። የክልሉ የጸጥታ ኃይሎችን እንደዚሁ እና ያን ሲያደርጉ ሁከት ሌላ ሁከትን በማይወልድበት መንገድ፣ ህግና ስርዓትን ባከበረ መንገድ ስራቸውን ለመስራት እጅግ በጣም የሚያኮራ ስራ ሰርተዋል። በእነዚህ አጋጣሚዎች ውስጥ በተለይ ሁከቱን የቀሰቀሰው ወገን ሲዝ በጣም ወደ ለየለት ብጥብጥ ለመግባት ከነበረው ዝግጁነት አንጻር የተከሰቱ ችግሮች አሉ። እነዛ ችግሮች ማስቀረት ይቻል ነበር አልነበረም? የሚለው ኃላፊነት የሚሰማው መንግስት ጊዜ ወስደው በዚህ ጉዳይ ላይ ማብራሪያ የሚሰጥበት አስፈላጊ ከሆነ ምርመራ የሚያደርግበት ጉዳይ ነው። የሚያኮራ ተግባር ፈጽመዋል። ከህዝብ ጋር በመሆን ሁሉም የጸጥታ ኃይሎች ይህንን በተለይ በመጨረሻዎቹ ቀናት አካባቢ ወደ ለየለት ብጥብጥና ውከት በትጥቅም ጭምር ቅምጭምር ወደተደገፈ ግርግር ለመምራት የተደረገውን እንቅስቃሴ ለማስቆም እጅግ አኩሪ የሚባል ተጋላ እንደፈጸሙ ነው የምናውቀው። እዚህም እዚያም ሊፈጠሩ ችግሮች ካሉ በሂደት የምናየ ሆነው ጥፋት ተፈጽሞ የተገኘ ወገን ካለ ኃላፊነት የሚወስዱ ይሆናል። የጸጥታ ኃይሎችንም ጭምር በቦምብና በጥይት ኢላማ በማድረግ እጅግ አሰቃቂ ግፍ የፈጸሙ ወገኖችም ለፍርድ የሚቀርቡበት፣ ለማንኛውም ማንም ቢሆን ተጠያቂ የሚሆንበት ስርዓት እዚህ ሀገር ውስጥ አለ። በዛ ላይ ተመሰርተው በጉዳዩ ላይ የመጨረሻ ውሳኔ